የዲደብሊው ዜና ጤና ይስጥልኝ አድማጮች። በቅድሚያም ዋና ዋና ዜናዎቹ አምነስቲ ኢንተርናሽናል የኢትዮጵያ የሰብአዊ መብት ኮሚሽን ከዚህ ቀደም ያወጣቸው የምርመራ ዘገባዎች ዓለም አቀፍ የሰብአዊ መብት ማዕቀፎችንና ደረጃዎችን የተከተሉ እንዳልነበሩ አመለከተ። ተቋሙም እንደ አዲስ እንዲዋቀር አሳሰበ። ኬንያ በግዛቷ የኢቦላ ተህዋሲ ተዛምቷል የሚለውን የተሳሳተ የወረርሽኝ ስጋት ለማረጋጋት እየጣረች ነው። ጎረቤት ታንዛኒያም በተጠንቀቅ እየተጠባበቀች ነው። የዓለም የጤና ድርጅት ኢቦላ በአካባቢው የመዛመት እድል እንዳለው ቢያመለክትም ዩጋንዳ ተህዋሲው እንዳይሰራጭ የምታደርገውን ጥረት አወድሷል። በሰሜናዊ ምስራቅ ናይጄሪያ በደረሱ ሶስት የቦንብ ጥቃቶች 30 ሰዎች መገደላቸውን ባለስልጣናት አስታወቁ። ለጥቃቱ ኃላፊነት የወሰደ አካል የለም። ኢራን የዩራኒየም ክምችቷ በጎርጎሮሳዊ 2015 ዓ ም ከአምስቱ ሀያላን መንግስታት ጋር ከገባችው ውል መጠን ሊበልጥ መቃረቡን አመለከተች። ዜናው በዝርዝር አምነስቲ ኢንተርናሽናል የኢትዮጵያ የሰብአዊ መብት ኮሚሽን ከዚህ ቀደም ያወጣቸው የምርመራ ዘገባዎች ዓለም አቀፍ የሰብአዊ መብት ማዕቀፎችና ደረጃዎችን የተከተሉ እንዳልነበሩ አመለከተ። ድርጅቱ ከዚህ ድምዳሜ ላይ ከመድረሱ በፊት በተለይ በጎርጎሮሳዊ 2016 እና 2017 ዓ.ም በኮሚሽኑ ይፋ የተደረጉ ሰባት የምርመራ ዘገባዎችን መፈተሹን አስታውቋል። በዘገባዎቹም ኮሚሽኑ በተለይ በአማራና በኦሮሚያ ክልሎች ተፈጸሙ የተባሉ የሰብአዊ መብት ጥሰቶችን እንዲሁም በየእስር ቤቱ እስረኞች ላይ የደረሱ የተባሉ አሰቃቂ የምርመራ ድርጊቶችን ሲመረምር በዓለም አቀፍ ደረጃ መሟላት የሚገባቸውን ስልቶች አለመከተሉን የሚያመለክት ክፍተት ማግኘቱን ገልጿል። አምነስቲ ጉድለት ያለውን አብነት ነቅሶ በማሳየትም ተቋሙ እንደ አዲስ እንዲዋቀር ሀሳብ አቅርቧል። ዶችቨለ ዲደብሊው ያነጋገራቸው የድርጅቱ የአፍሪካ ቀንድ የሰብአዊ መብት ጉዳዮች ተመራማሪ አቶ ፍሳሀ ተክሌ አዲስ የሚቋቋመው ኮሚሽን ከዚህ በኋላ የሰብአዊ መብቶችን መከበርን በማረጋገጥ መልኩ መስራት እንደሚኖርበት አመልክተዋል። በአጠቃላይ ስናየው የሰብአዊ መብት ኮሚሽኑ ያቀረባቸው ሪፖርቶች በተለያየ ጊዜ ላይ የመንግስትን ኃላፊነት የሚያሸሹ ሙሉ ለሙሉ ያልሆኑ ሙሉ ለሙሉ ምርመራ ያልተጠናቀቀባቸው የተወሰኑ ነጥቦችን ይዞ የማጋነን እና ያንን ደግሞ በተለይ ተጎጂዎቹ ላይ እንዲያንጸባረቅ በማድረግ ቀመጣቸው ናቸው እና የሰብአዊ መብት ኮሚሽኑ ሙሉ ለሙሉም መቀየር አለበት። ከዚህ በኋላ የሚሰራቸው ስራዎች የሰብአዊ መብትን መነጽር ባደረገ መልኩ የመንግስትን ፖሊሲ በማስፈጸም መልኩ ሳይሆን የሰብአዊ መብቶችን በማስፈጸም መልኩ እነሱን በማረጋገጥ መልኩ መሆን አለበት ነው የሚል። ስለዚህ ሙሉ ለሙሉ የድርጅቱ አቋም ህግ ና አምነስቲ ኢንተርናሽናል አክሎም በተለያዩ ጊዜያት በመንግስት ተቃዋሚዎች ላይ በተፈጸሙ ግድያዎች የሰለባዎች ቁጥር በትክክል ይፋ አለመደረጉንም አመልክቷል። ኬንያ በግዛቷ የኢቦላ ተዋሲ ተዛምቷል የሚለውን የተሳሳተ የወረርሽኝ ስጋት ለማረጋጋት እየጣረች ነው። በምዕራብ የአገሪቱ ክፍል ዶክተሮች የኢቦላ ተዋሲ የሚያስከትለውን የሚመስል የህመም ምልክት የታየባትን አንዲት ሴት ከመረመሩ በኋላ ነጥለው በማቆያ ክፍል ማድረጋቸው ነው ወሬውን ያዛመተው። ሆኖም በዩጋንዳ ድንበር አቅራቢያ በምትገኘው ከተማ የምትኖረው ታማሚ የምርመራ ውጤት የተባለውን ባለማረጋገጡ የኬንያ መንግስት ዜጎቹና የውጭ ዜጎችን ለማረጋጋት እየሞከረ ነው። ዩጋንዳ ውስጥ ተዋሲው መገኘቱ የተረጋገጠበት ስፍራ ከኬንያ ድንበር 600 ኪሎ ሜትር ርቀት ላይ ነው የሚገኘው። ይህ በእንዲህ እንዳለም በዩጋንዳ የኢቦላ ተዋሲ ያለበትን ደረጃ ለመገምገም እዛ የተገኘው የዓለም የጤና ድርጅት ኢቦላ ወደ አጎራባች ሀገራት እንዳይዛመት ዩጋንዳ ጠንካራ ጥረት እያደረገች መሆኑን አመልክቷል። እንዲያም ሆኖ የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የተህዋሱ የመዛመት አጋጣሚ እንዳለ መሆኑን አጽንኦ ሰጥተዋል። ቻንስ ኦፍ ስፕሬድ፣ የመዛመት እድሉ አሁንም አለ። ለዚህም ነው በሁኔታው ላይ ለመነጋገር እዚህ የተገኘ ነው። ሁለተኛው ምክንያት ደግሞ ሁኔታውን በመመዘን እንዴት አድርገን ጥረታችንን ማጠናከር እንዳለብን ለመረዳት ነው እዚህ የመጣ ነው። እንዲህም ሆኖ ወረርሽኙ በአካባቢው ላይ በሙሉ ተጽዕኖ የሚያሳድር በመሆኑ ጠንካራው ዝግጅት ኢቦላን በሩቁ ገድቦ አቆይቶታል። ይህ በመደረጉም እናደንቃለን። በዚሁ ላይም አሁንም ተህዋሲው እንዳይዛመት ብቻ ሳይሆን ራሱን ኢቦላን የመቆጣጠሩ ጥረት ተጠናክሮ እንዲቀጥል እናሳስባለን። not only uh, Ebola away, but to control uh, the Ebola outbreak. በዲሞክራቲክ ኮንጎ ተሃሲው ሁለት ሺ የሚሆኑ ሰዎችን መያዙ ከተረጋገጠ እና ወደ ዩጋንዳም ከተዛመተ በኋላ የቅርብ ጎረቤት ታንዛኒያም በተጠንቀቅ መሆኗ ተነግሯል። በሰሜናዊ ምስራቅ ናይጄሪያ በደረሱ ሶስት የቦምብ ጥቃቶች ሰላሳ ሰዎች መገደላቸውን ባለስልጣናት አስታወቁ። ትናንት እሁድ ምሽት ሶስት አጥፍቶ ጠፊዎች በቦርኖ ግዛት ኮንዱጋ በተባለ ስፍራ የእግር ኳስ ወዳጆች ጨዋታ በሚመለከቱበት አዳራሽ ውስጥ ራሳቸውን በማጋየት ነው ጥቃቱን ያደረሱት። እስካሁን የሟቾቹ ቁጥር እየጨመረ ሰላሳ መድረሱን ያመለከቱት የናይጀሪያ የአደጋ ክትትል ተቋም ኃላፊ ኡስማን ካቻላ ከአርባ በላይ ሰዎችም መጎዳታቸውን ገልጸዋል። ከጥቃቱ አድራሾች ሁለቱ ኳስ ጨዋታውን ከሚመለከቱት ሰዎች መካከል ተቀላቅለው መግባት የቻሉ ሲሆን አንደኛው በተመልካቾች ወደ ተሞላው አዳራሽ በኋላኛው በር ለመግባት ሲሞክር በቦታው አስተናጋጅ መታገዱን አዣንስ ፍራንስ ፕሬስ ዘግቧል። የተጎጂዎች ቁጥር እየጨመረው በቦታው ርቀት ምክንያት ያደጋ ጊዜ ሰራተኞች ፈጥነው ባለመድረሳቸውና የመጀመሪያ እርዳታ ማድረግ የሚያስችላቸው በቂ ቁሳቁስ ስላልነበራቸው መሆኑንም ዘገባው እማኞችን ጠቅሶ አመልክቷል። እስካሁን ለጥቃቱ ኃላፊነት የወሰደ አካል የለም። ድርጊቱ ግን አካባቢውን በሚያተራምሰው ቦኮ ሀራም የተለመደ መሆኑ ተገልጿል። ቡድኑ እስካሁን 27ሺህ ሰዎችን ፈጅቷል። ሁለት ሚሊዮን የሚውሉን ሰዎችን ደግሞ ከመኖሪያ ቀያቸው አፈናቅሏል። አድማጮች የምትከታተሉት የዶይቸቨለ ዲደብሊውን ዜና ነው። ኢራን የዩራኒየም ክምችት መጠኗ በጎርጎሮሳዊ 2015 ዓ ም ከአምስቱ ኃያላን መንግስታት ጋር ከገባችው ውል ሊበልጥ መቃረቡን አመለከተች። የሀገሪቱ የአቶም ጉዳይ ተቋም ቃል አቀባይ በሄሩዝ ካማል ቫንዲ ዛሬ ይፋ ኢራን የዩራኒየም ምርቷን በአራት እጅ እጥፍ ማሳደጓንና ከዛሬ ጀምሮ ባሉት አስር ቀናት ውስጥም በዝቅተኛ ደረጃ ዩራኒየምን የማብላላቱ ሂደት ሊጨምር ይችላል። ማ ተውሊድ ኦራኒየም ሮ ቻር በራበር ካርዲም የዩራኒየም ምርታችንን በአራት እጅ አሳድገናል። እናም በጥቂት ቀናት ውስጥ ምርታችንን በድጋሚ ከፍ እናድርጋለን። እናም ዛሬ ወደዚያ የሚያደርሰን ቆጠራው መጀመሩን ልንነግራችሁ እንችላለን። ቆጠራውን ከአስር ከጀመርን ከአሁን ጀምሮ በአስር ቀናት ማለትም በሰኔ 27 2019 የ300 ኪሎ ግራም ገደቡን እናልፋለን። ገደቡን ማለፍ ብቻም አይደለም፣ የምርት ሂደቱን ፍጥነትም በጣም እንጨምራለን። የ300 ኪሎ ግራሙን ገደብ ካለፈን በኋላ ደግሞ ዩራኒየም በ3.6 በመቶ የማብላላት ሂደቱ ከፍ ሊል ይችላል። የኢራን ፕሬዝደንት ሐሰን ሩሃኒ ባለፈው ወር ሀገራቸው ዩናይትድ ስቴትስ ራሷን ካገለለችበት የኒውክሊየር ውል ቀስ በቀስ ልትወጣ እንደምትችል አመልክተው ነበር። ቴህራን ይህን ይፋ ያደረገችው በአማን ባህረ ሰላጤ በሁለት ነዳጅ የጫኑ መርከቦች ላይ የደረሰው ጥቃት እያነጋገረ ባለበት ወቅት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔተንያሁ ኢራን ስጋት ማምጣቷን በመጀመሯ ሀያላኑ ሀገራት ማዕቀብ እንዲጥሉባት ተማጽነዋል። የጀርመን አቃቤ ሕግ በፖሊስ ቁጥጥር ስር የሚገኘው ከሳምንታት በፊት ጀርመናዊውን ፖለቲከኛ በመግደል የተጠረጠረ ግለሰብ በቀኝ ጽንፈኝነት ድርጊቱን ሳይፈጽም እንደማይቀር አስታወቀ። በሄሰን ፌዴራል ግዛት የካስል ፕሬዝዳንት የሆኑት ቫልተር ሉቤክ ለስደተኞች አዎንታዊ አመለካከት እንዳላቸው ነው የተነገረው። የክርስቲያን ዴሞክራቱ ፖለቲከኛ የዛሬ ሁለት ሳምንት ገደማ በመኖሪያ ቤታቸው የአትክልት ስፍራ ሞቶ መገኘታቸውን ያመለከተው ፖሊስ በወቅቱ አሟሟታቸው ጥርጣሬ እንዳሳደረበት አመልክቶ ነበር። በተካሄደው ምርመራ ተጠርጥሮ የተያዘው ስቴፋን ኢ የተባለው የ45 ዓመት ሰው ጭንቅላታቸውን በጥይት መትቶ በመግደል ተከሷል። ጉዳዩን በቅርበት የመረመረው የአቃቤ ሕጉ ቃል አቀባይ ስደተኞችን በተመለከተ ለቀቅ ያለ ፖሊሲ ያራምዱ የነበሩት ፖለቲከኛ የተገደሉት ቀኝ ጽንፈኝነት በገፋው ስሜት መሆኑን ዛሬ አመልክቷል። እንዲያም ሆኖ ድርጊቱ የተፈጸመው በተናጠል ይሁን በተሰናሰለ የቡድን እንቅስቃሴ የሚያመለክት ነገር አለመኖሩ ተገልጿል። በመጨረሻም ዜና እረፍት የጠቅላይ ሚኒስትር አብይ አህመድ አባት ሀጂ አህመድ አሊ በዛሬ ዕለት ከዚህ ዓለም በሞት ተለዩ። በጅማ ዩኒቨርሲቲ ከፍተኛ ሐኪም ቤት ሲታከሙ ቆይተው ነው ሀጂ አህመድ ዛሬ ከቀትር በኋላ ሰባት ሰዓት አካባቢ ያረፉት። የሐኪም ቤቱ ዋና ስራ አስፈጻሚ ዶክተር ኢሳያስ ከበደ ለዶይቼ ቬለ ዲደብሊው እንደገለጹት አዛውንቱ በዚህ ሐኪም ቤት ውስጥ ላለፉት አስር ቀናት ሲታከሙ ቆይተዋል። ቀደም ሲልም አዲስ አበባ ውስጥ በሕክምና መቆየታቸውን አስረድተዋል። አስከሬናቸውም ከሐኪም ቤቱ ወደ ዘጠኝ ሰዓት ገደማ ወደ ትውልድ ቀያቸው ጎማ ወረዳ በሻሻ ቀበሌ የተወሰደ ሲሆን በርከት ያለ ሕዝብ እንደሸኘና አጅቦም እንደሄደ አክለው ገልጸዋል። የሀገር ውስጥ መገናኛ ብዙሃን በተወለዱ በ105 ዓመታቸው ማረፋቸውን የገለጹ ሲሆን ስርዓተ ቀብራቸው በነገ ዕለት እንደሚፈጸም ተመልክቷል። ይህ ዶችቨለ ዲደብሊው ነው። የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። አምነስቲ ኢንተርናሽናል የኢትዮጵያ የሰብአዊ መብት ኮሚሽን ከዚህ ቀደም ያወጣቸው የምርመራ ዘገባዎች ዓለም አቀፍ የሰብአዊ መብት ማዕቀፎችና ደረጃዎችን የተከተሉ እንዳልነበሩ አመለከተ። ተቋሙም እንዳዲስ እንዲዋቀር አሳሰበ። ኬንያ በግዛቷ የኢቦላ ተዋሲ ተዛምቷል የሚለውን የተሳሳተ የወረርሽኝ ስጋት ለማረጋጋት እየጣረች ነው። በሰሜናዊ ምስራቅ ናይጀሪያ በደረሱ ሶስት የቦንብ ጥቃቶች ሰላሳ ሰዎች መገደላቸውን ባለስልጣናት አስታወቁ። ለጥቃቱ ኃላፊነት የወሰደ አካል የለም። ዜናው በዚሁ አበቃ።